በደቡብ ሱዳን የተባበሩት መንግስታት ድርጅት የሰብአዊ መብቶች አጣሪ ቡድን ባለፈው ሳምንት እንዳስታወቀው በቀጠለው የደቡብ ሱዳን ጦርነት በሴቶች ላይ የሚፈጸሙ የወሲብ ጥቃቶች ዘግናኝ ናቸው። የቡድኑ አባላት እንዳሉት የደቡብ ሱዳን ወታደሮች በእድሜ የገፉ ሴቶችንና ነፍሰ ጡሮችን ሳይቀር ነው የሚደፍሩት። እንደ ቡድኑ መግለጫ በሰባት ወታደሮች የተደፈረች የአንዲት ነፍሰ ጡር ጽንስ ተጨናክፏል። ይህን መሰሉን ከባድ ወንጀል የሚፈጽሙት ደግሞ ማናቸውም የታጠቁ ኃይሎች ናቸው። ተፋላሚዎቹ በአንዳንድ አካባቢዎች የወሲብ ጥቃትን እንደ አንድ መሳሪያ እየተጠቀሙበት ነው ብለዋል አጣሪው ቡድን በደቡብ ሱዳን። የጀርመኑ የፍሬድሪሽ ኤበርት ሽቲፍቱንግ የፕሮጀክት ኃላፊና የፖለቲካ ሳይንስ ምሁር ሄንሪክ ማያሃክ በሀገሪቱ በተለይም በደቡባዊ ክፍል ለማጣራት አስቸጋሪ የሆኑ ልዩ ልዩ ጥቃቶች እንደሚፈጸሙ የሚያስረዱ መረጃዎች እንደሚደርሷቸው ለዶችቨለ በሰጡት ቃለ ምልልስ አስታውቀዋል። ለመሆኑ የተባበ የተባበሩት መንግስታት ድርጅትም ሆነ የአፍሪካ ሕብረት ቡድኖች በሀገሪቱ የሚያካሄዷቸው ምርመራዎች ምን ፋይዳ አላቸው? በተፋላሚ ወገኖችስ ላይ ተጽዕኖ ሊያሳድሩ ይችሉ ይሆን? ከዶችቨለ ለማያ ሀክ የቀረበላቸው ጥያቄ ነበረ። ግጭቱ ተባብሶ በቀጠለበት በአሁኑ ወቅት ለማንኛውም የውጭ አካል ቀጥተኛ ተጽዕኖ ለማድረግ አስቸጋሪ ነው የሚሆነው። ሆኖም አሁን እጅግ አስፈላጊው ነገር በደቡብ ሱዳን ሰላም ለማስፈን አዲስ ጥረት መጀመሩ ነው። አሁን በተግባር የ ሰላም ስምምነት አለ ማለት አይቻልም። የሚሊሻዎችና የአማጽያን ቁጥር እየጨመረ የመንግስት ኃይሎች እርምጃም እየተጠናከረ መሄዱ ነው የምናየው። የደቡብ ሱዳን ጦርነት ከተጀመረበት ከዛሬ ሶስት ዓመት አንስቶ በርዕሰ ከተማ ጁባ ብቻ ከሰባ በመቶ በላይ ሴቶች የወሲብ ጥቃት እንደተፈጸመባቸው አንድ የተባበሩት መንግስታት ድርጅት ጥናት አመልክቷል። በደቡብ ሱዳን ወሲባዊ ጥቃትን ለማስቆም መንግስት ወታደሮቹ ሰብአዊ መብት እንዲያከብሩ ቢያሳስብም ሄንሪክ ማያሀክ እንዳሉት የሚሆነው ግን ከማሳሰቢያው በተቃራኒው ነው። በእርሳቸው አስተያየት ችግሩን በዘላቂነት ለመፍታት ዋና ዋና የሚሏቸው መሰረታዊ ጉዳዮች መከናወን አለባቸው። እንደሚመስለኝ በደቡብ ሱዳን ትልቅ ሚና ያላቸው የታጠቁና ከዚህ ቀደም በሰላም ስምምነቱ ያልተካተቱ ወገኖች ስለ ወደፊቷ ደቡብ ሱዳን የጠረጴዛ ውይይት የሚያካሄዱበት የፖለቲካ ሂደት ካልተጀመረ የምናከመው የግጭቶቹን ምልክት ብቻ ነው የሚሆነው። ለዚህ ለዚህም ነው አዲስ የፖ የፖለቲካ አቀራረብ የሚያስፈልገው። ለዚህም የየአካባቢው ሀገራት አስፈላጊ ናቸው። በረጅም ጊዜ ተጠያቂነትን ማረጋገጡም አስፈላጊ ነው። በደቡብ ሱዳን ጦርነት ለተፈጸሙ ወንጀሎች እስካሁን ማንም ተጠያቂ አልተባለም። በአገሪቱ ያለመከሰስ መብት ያለ ነው የሚመስለው። ስለዚህ ሊወሰዱ የሚገባቸው አንዳንድ እርምጃዎች አሉ። ሆኖም አሁን እጅግ አስፈላጊው ሆኖም አሁን እጅግ አስፈላጊው ለግጭቱ ፖለቲካዊ መፍትሄ ፍለጋ ላይ ማተኮር ነው። ለአስር ቀናት ደቡብ ሱዳንን የጎበኙት መርማሪዎቹ የደቡብ ሱዳን ግጭት ወደ ጎረቤት ሀገራት ኬንያ፣ ኡጋንዳና ኢትዮጵያም ሊዛመት ይችላል ሲሉ አስጠንቅቀዋል።